መድረክ። ዶክተር አብርሃም አለሙ፣ አቶ አክሊሉ ወንዳፈረው፣ እንደሚታወቀው ኢትዮጵያ ውስጥ የሽግግር ለውጥን ተመልክቶ ኢትዮጵያ ውስጥ የሽግግር ጊዜ እየተካሄደ ነው ከአንድ አመት በላይ ያልፎታል። በኢትዮጵያ ዘመን አቆጣጠር 2011 አልፎ 2012 ላይ ደርሰናል። በ2011 ዓመተ ምህረት ውስጥ ኢትዮጵያ ውስጥ የነበረው የለውጥ ጉዞ ምን መልካም ነገሮችን አስመዝግቦ አልፏል? ምንስ መሰራት የነበረባቸው ነገሮች ሳይሰሩ ቀርተዋል? ይላሉ በቅድሚያ ዶክተር አብራህ አመሰግናለሁ ካሳሁን በአጋጣሚ ትዝ ልህ እንደሆነ ጠቅላይ ሚኒስትር አብይ አህመድ ስልጣን ይዘው የምንድን ነው የሚባለው በዓለ ሲመት ፕሮግራማቸው ላይ ያደረጉትን ንግግር ሰምተን በማግስቱ ኢንተርቪው አድርገህን ነበር እኔን ዶክተር በያና ሶባን እና ወይዘሮ ጥገሬዳ ሙልጌታን ታስታውሳለህ ብዬ አስባለሁኝ። ዛኔ ኢንተርቪው ስታደርገን እንዴት ነው የአዲሱን ጠቅላይ ሚኒስትር በዓለ ሲመት ንግግር ሰማችሁት ወይ? ተስፋው እንዴት ነው? ምን ይመስላል የሚል ጉዳይ ላይ እንድንነጋገር፣ እንድንከራከር እድል ሰተህን እኔ በአጋጣሚ የዛን ዕለትም ያልኩት አንድ ነገር ነበረ። በአጋጣሚ ሆኖ ዛሬም ያንኑ አስተያየቴን ብዙ የሚያስለውጥ ነገር አልገጠመኝም። ኤኒዌይ ለማስታወስ ያህል ያልኩት በዛን ጊዜ የነበረው ለውጥ የጠቅላይ ሚኒስትር ለውጥ ብቻ ስለነበረ በወቅቱ የኢህአዴግ መዋቅር በተለይም የዛኔ የኢህአዴግን መዋቅር ብቻ ሳይሆን የህወሀትም መዋቅር እንደነበረ ስለነበረ የመከላከያ ሰራዊቱ እንዲሁም የደህንነቱ መዋቅርና አካላት በጠቅላላ ሳይለወጡ አዲሱ ጠቅላይ ሚኒስትር ብዙ በኢትዮጵያ የፖለቲካ ምህዳር ውስጥ የፖለቲካ ህይወት ውስጥ ብዙ ለውጥ ለማምጣት የሚችሉ አይመስለኝም፣ ስርዓቱን ከማዳን ያለፈ የሚል አስተያየት መስጠቴ ትዝ ይለኛል። ከዛ ያንን ተከትሎ እንግዲህ በአንድ አመት ውስጥ ያየነው ነገር ይህንን አስተያየቴ ምናልባት ስህተት ነው የሚያስብል ነገር ቢኖር ለውጡን ተከትለው አዲሱን ጠቅላይ ሚኒስትር ወደ ስልጣን መምጣት ተከትሎ አንዳንድ የታዩ ነገሮች ነበሩ። ለምሳሌ የምንደን አስቸኳይ ጊዜ አዋጁ መቅረት፣ ሁለተኛ የእስረኞች መፈታት፣ ሶስተኛ የሀሳብ ነፃነት መከፈት የመሳሰሉት ነገሮች ታይተዋል። የዛን እኔ ስናገር እስረኛ ሊፈቱ ይችላሉ እንዲሁም አስቸኳይ ጊዜ አዋጁንም ሊንሽሩ ይችላሉ ምክንያቱም እነዚህ ነገሮች አሁን ዋጋ ስለሌላቸው ብዬ ነበረ። እንደዚያም ሆኖ እነዚህ አሁን የጠቀስኳቸው ሶስቱ ነገሮች በአዎንታዊነት ሊወሰዱ የሚችሉ ለውጦች ናቸው። ከዛም ወዲህ ምናልባት የፖለቲካ ምህዳሩን ሰፋ የማድረግ ሁኔታ ነበረ። ያም በአዎንታዊነት ሊወሰዱ ይችላል ባይ ነኝ። ከዛ ውጪ ባለፈው አንድ ዓመት ውስጥ ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ ከመጡ ጊዜ ጀምሮ በኢትዮጵያ ውስጥ ከአሁን ቀደም አይተነው በማናውቀው ደረጃ ቀውስ ያለም ይመስላል። በተለይ የሕዝብን ደህንነት ስቴብሊቲ በተመለከተ በጣም ከፍተኛ ችግር የታየበት ብዙ ማህበረሰቦች መፈናቀል የታየበት ከዛም አልፎ ደግሞ በኢትዮጵያ ታሪክ ውስጥ አይቶ በማይታወቅ መንገድ ጨርሶ የመንጋ ፍትህ የሚባል በግርግር የሚወሰን ውሳኔ ሰዎች ፍርድ ቤት ሳይሄዱ በአደባባይ የተሰቀሉበት፣ እዛም ውጪ ብዙ ችግር፣ ግድያዎች፣ መፈናቀሎች ቡራዩን ልናነሳ እንችላለን። አዲስ አበባ ድረስ የመጣ በቡራዩ በአሶሳ በአዋሳ የተደረጉ የብሔር ለብሔር ግጭቶች እንዲሁም ደግሞ አናርኪክ በሆኑ ቡድኖች የተፈጠሩ ግጭቶችን ማስታወስ እንችላለን። ከዛ አልፎ በፖለቲካው ረገድ በተለይም ጽንፈኛ ብሔርተኞች ፖለቲካውን በማራገባቸው በኢትዮጵያ ውስጥ ያሉ ከዛሬ በሰላም ሲኖሩ የነበሩ ብሔር ብሔረሰቦች መካከል ትልቅ ቅራኔና ግጭት ከዛም ማልሶ በቫዮለንስ በመሳሪያ የተደገፈ እልቂት ጦርነት ብለው አወልቃየት እንደዛ አይነት ነገር ይታያል። ከዚህ በፊት ቅድም እንዳልኩት አዋሳ ላይ እንደዛ አይነት ነገር ነበረ እና አንስታብሊቲ የጠፋበት ሰላም የጠፋበት ጊዜ ነው ማለት እንችላለን። ከዛም አልፎ እጅግ የሚያሳስበው ደግሞ አሁን ሰላሙም እንደዛው የጠፋ አለመረጋጋቱ የጠፋ ከመሆኑም ባሻገር አሁንም ጽንፈኛ ብሔርተኞች ነገሮችን እያራገቡ የኢትዮጵያን መጻኢ እድል የኢትዮጵያን ቀጣይ ሕልውና ጥያቄ ውስጥ የከተቱበት ጊዜ ነው ማለት ይችላለሁኝ በአጭሩ ካሳሁን። አቶ አክሊሉስ ያለፈውን ሁለት ሺህ አስራ አንድ ዓመተ ምህረት ኢትዮጵያ ውስጥ ያለውን የለውጥ እንቅስቃሴ አስመልክቶ ምን የተመዘገቡ ማለፊያ ነገሮች አሉ? ምን የተፈጠሩ ስጋቶች ስጋቶችና አሉታዊ ተግባራት ነበሩ ይላሉ? በጣም አመሰግናለሁ በዚህ ፓናል ላይ እንድሳተፍ ስለጋበዛችሁኝ አቶ ካሳሁን ከዶክተር ዳማ ጉሬ በመቅረቤ ደስ ይለኛል። እና የመጀመሪያ ሶስት ለመጀመር የመጣው ለውጥ በማንም በጎ ፍቃድ ሳይሆን በሕዝባችን ትግል ውጤት መሆኑን ማስታወስ ያስፈልጋል። ያንድ የተወሰነ የህብረተሰብ ክፍል ወይም የተወሰኑ አክቲቪስቶች የስራ ውጤት ሳይሆን ለዘመናት ህይወት ጭምር የተገበረበት ለዘመናት የተካሄደ የትግል ውጤት መሆኑን፣ የሁሉም ኢትዮጵያውያን የትግል ውጤት መሆኑን መጀመሪያ መቀበል የሚያስፈልግ ይመስለኛል። ከዚህ ሌላ እንግዲህ ላለፉት ያው የህወሀት የበላይነት ይዞ ካሄድ የነበረው ሄደ የነበረውን የኢህአደግን ስርዓት ህዝብ በሁሉም መልኩ አልቀበልም ብሎ ካፍረከረከው በኋላ ባለፈው አንድ አመት ተኩል በእርግጥ የለውጥ ሀይል ተብሎ የተገመተው የዶክተር አብይና አጋሮቻቸው የሚመሩት ቡድን ወደ ስልጣን ከፍተኛ ደረጃ መጥቶ አንዳንድ ለውጦች ታይተዋል። በዚህ ሂደት ውስጥ እኔ እንደምረዳው ፖለቲካል ሊበራላይዜሽን የሚባል ማለትም ከፈት የማድረግ ሂደቶች በኢትዮጵያ ውስጥ ታይተዋል። እጅግ የሚደነቁ ናቸው። ዶክተር ቅድም እንዳነሳቸው በቀላሉ የማይታዩ ናቸው። ኢትዮጵያ ውስጥ ሞት ሁሉ የተፈረደባቸው እስረኞች፣ የተኮላሹ፣ እጅግ እጅግ ከፍተኛ አደጋ የደረሰባቸው ሰዎች ካሉበት እንዲወጡ ኮምፕሊትሊ መደረጉ ምንም እንኳ እስካሁንም መዳረሻቸው ያልታወቁ የተለያዩ እስረኞች፣ ለምሳሌ በሀሳ በኩል የታሰሩ ብዙ እስረኞች እንዳሉ ቢታወቅም፣ ግን ብዙዎቹ ሊፈቱ መቻላቸው፣ ተቃዋሚው ሀገር ውስጥ ገብቶ በነፃ እንዲንቀሳቀስ መደረጉ፣ ጋዜጠኞች ሬለቲቭሊ ነፃ ሆነው እንዲንቀሳቀስ መደረጉ፣ የተለያዩ ሲቪክ ማህበራት እንደገና በአዲስ መልክ ብቅ ብቅ ማለታቸው፣ የተለያዩ አክቲቪስቶች በሀገር ውስጥ በሬለቲቭሊ ነፃ በሆነ ሁኔታ ሊንቀሳቀሱ መቻላቸው በበጎ መንፈስ ልናያቸው የሚገቡን ነገሮች ናቸው ብዬ አስባለሁ። ከዚህ ከፖለቲካ ሊበራላይዜሽን ከሚባለው ከፈት ከማድረጉ ደግሞ አልፎ መዋቅራዊ ለውጦችን በኢትዮጵያ ውስጥ ለማምጣት የተደረጉ አንዳንድ ፖዘቲቭ ነገሮች አሉ። ለእነሱም እውቅና መስጠት የሚያስፈልግ ይመስለኛል። ካለማጋነን የተወሰነ እውቅና መስጠት ያስፈልጋል። ለምሳሌ የኢትዮጵያ ሰብአዊ መብት ድርጅትን በዶክተር ዳንኤል የታወቀ የሰብአዊ መብት ታጋይ ሰው እንዲመራ መደረጉ በዛ በኩል አንዳንድ ለውጦች እንዲካሄዱ መጀመራቸው የምርጫ ቦርድ እንዲሁ በወይዘሪት ብርቱካን በኩል እንዲመራ እና በውስጡም ሌሎችም ብዙ ፕሮግሬሲቭ አይዲያ ያላቸው ሰዎች እንዲሳተፉ መደረጉ የኢትዮጵያ ፍትህም ለምሳሌ በወይዘሮ መዓዛ እንዲመራ መደረጉና የለውጥ እንቅስቃሴ በዛ በኩል መጀመሩ ከዚህም አልፎ ለምሳሌ መዋቅራዊ ለውጦች በሀገራችን ውስጥ ለምሳሌ የሰላምና እርቅን በተመለከተ አንዳንድ ጅምሮች መጀመራቸው የሪፕሬሲቭ የሆኑ የተለያዩ ሕጎች፣ የፕሬስ ሕግ፣ የጠረሽብር ሕግ፣ የሲቪል ማህበራት ሕግ እንዲሻሻሉ ጅምር መጀመሩ ሁሉ በበጎ ነገር የምናያቸው ናቸው ብዬ አስባለሁ። ለሀያ ስምንት አመት የኢትዮጵያን ሃይማኖት ተቋሞች ከፋፍሎ ኢህአዴግ ህወሀት ይጫወትበት የነበረውን የሴራ መንግስት እጁን ከዛ አውጥቶ የኦርቶዶክስ ቤተ ክርስቲያን ወደ አንድ የሚሰባሰብ የእስልምና ሃይማኖት ተከታዮችም ወደ አንድ የሚሰባሰቡ መደረጉም እኔ በበጎ ነገር በበጎ መንፈስ መታየት ያለበት ነው ብዬ አስባለሁ። በመጀመሪያ ደረጃ ዶክተር አብይ ለመጀመሪያ ጊዜ በሀያ ስምንት አመት ውስጥ የኢትዮጵያን የበላይነት የኢትዮጵያን ታላቅነት እና ኢትዮጵያ ታላቅ ታሪክ ያላት ሀገር መሆናቸውን እንደ መንግስት ፕሮናውንስ ማድረጋቸው ከሀያ ሰባት አመት ማዳቀቅና ማራከስ በኋላ ኢትዮጵያ ትልቅ ነገር ነው ብዬ አስባለሁ እነዚህ በፖዘቲቭ ሳይድ የሚታዩ መቀጠልም አለባቸው ብዬ የማስባቸው ናቸው ከዛ በፊት ደግሞ ህዝብን ለህዝብ ለማቀራረብ ክልሎችን ከክልሎች ለማቀራረብ የተደረጉ ገንቢ ነገሮች ታይተዋል በመጀመሪያ በአማራና በኦሮሞ ኮሚኒቲ መካከል ለማቀራረብ ተሞክሮ ነበር ብዙም ያልዘለቀ ቢመስልም በቅርብ ጊዜ ደግሞ ምሳሌ የሶማሌ ክልላዊ መንግስት ፕሬዚደንት ለሌላው የህብረተሰብ ክፍል አውትሪች ማድረጋቸው፣ ለመቀራረብ ያሳዩት ሙከራዎች፣ ያሉትን ውጥረቶች ለመቀነስ ያደረጓቸው ሁሉ በከፍተኛ ደረጃ የሚታይና የሚበረታቱ ነገሮች ናቸው ብዬ ያስባል። በአንጻራዊ ድክመትና መሻሻል አለባቸው ብዬ የምላቸው በእኔ በኩል ለምሳሌ ከቅርብ ጊዜ ወዲህ በራሱ የጸረ ሽብር ህጉ ትክክል አይደለም ተብሎ ሲባል እንዳልነበረ መንግስት ራሱ እኛንን ሽብርተኞች ብሎ እንዳላለ ሁሉ በዛው ህግ ተመርኩዞ ሰዎችን መክሰሱ እና ማሰሮ እንደገና ትንሽ ዲሳፖይንት የሚያደርግና አግባብነት የሌለው ነው ብዬ አስባለሁ። የምርጫ ህጉ መሻሻል አለበት በሚል ሲሳ ተስፋ የሰጠናት ወይዘሮ ብርቱካን የመስመራው ድርጅት አሁንም ተቃዋሚዎችን ሙሉ ለሙሉ ያላቀፈ እንዲያውም ከተስማማንበት ነገር ውጭ የሆነ ነገር ኢምፕሊሜንት ተደርጓል የሚል ሁኔታ ውስጥ እንዲገቡና በተቃዋሚዎችና በተቃዋሚዎች በምርጫ ቦርድ መካከል ቅራኔ መነሳ በጣም የሚያሳዝንና በጣም የሚያሳስብ ምናልባትም ዴሞክራሲን አንድ ስቴፕ ወደ ኋላ ወስዷል ብዬ በአሳሳቢነት የማየው ነው። የሁሉም ነገር መሰረት የሆነው መረጋጋት በሀገራችን ውስጥ ተግባራዊ ሊሆን አለመቻሉ እጅግ እጅግ የሚያሳስብ ነው። በመላው ሀገሪቱ አንግዛይቲ አለ። ብዙ ህዝቦች ተፈናቅለዋል። ብዙ ሰዎች ካሉበት ቦታ እኔ በዚህ ቦታ እቆያለሁ ወይ? ይህም ግን የህግ የበላይነት ሙሉ ለሙሉ ሊረጋገጥ በሀገሪቱ አለመቻሉ እጅግ እጅግ ከሚያሳስቡት ነገሮች ነው ብዬ ነው የማስበው። ዶክተር አብይ የሚናገሩት እና ለኢትዮጵያ አርቲኩሌት የሚያደርጉት በአጋሮቻቸው እና በስራቸው ባሉ ከፓርቲ ሰዎች ግን ተረጎም አለመቻሉ፣ እንዲያውም ተጻራሪው ኢሚዲየት እየተነገረ ተግባራዊ የሚሆንበት ሁኔታዎች መታየታቸው እጅግ አሳሳቢ ነው። መንግስት የትኛው ነው? ማን ነው መንግስት የሚባልበት ሁኔታ ተፈጥሯልና እነዚህ እነዚህ ነገሮች እጅግ አሳሳቢ ናቸው ብዬ አስባለሁ። ከጊዜ ወደ ጊዜ በሀገራችን ውስጥ በተለይም ደግሞ በተወሰነ የህብረተሰብ ክፍሎች ላይ ያነጣጠረ የብሄር ግጭት መነሳቱ በተለያየ ሀገራችን ክፍል ለምሳሌ በከሚሴ፣ በወልቃይት፣ በአሁን እንደገና በቀማንትና በጎንደር አካባቢ፣ በድሬዳዋ፣ በይርጋለም፣ በአዋሳ፣ በራያ በመሳሰሉት ቦታ የሚታዩ ከፍተኛ ግጭቶች እጅግ እጅግ አሳሳቢና እጅግ አስጨናቂ ናቸው። በአስቸኳይ ካልታረሙም የወደፊት እጣ ፈንታችን ላይ ከፍተኛ መጥፎ ነጥብ ሊያስከትሉ የሚችሉ ነገሮች ናቸው ብዬ አስባለሁ። ዶክተር አብርሃ አሁን እንደተነሳው ሁለት ሺህ አስራ አንድ ላይ የነበሩ አንኳር ጉዳዮች በጠንካራ ሆነ በደካማ ጎኖች ተነስተዋል። በሁለታችሁም 2012 ተጀምሯል። ከባዱ ጊዜ አሁን እንደሆነ ይገምታል። የምርጫ ሂደቶች የኢህአዴግ ከግንባርነት ወደ ሮታ ዓለምን መሰረት ያደረገ ፓርቲነት የመሸጋገር ታሰሉ ጉዳዮች ይኖራሉ። የምርጫ ዘመቻዎች አሉ። ይሄኛ 2012 የኢትዮጵያ የፖለቲካ አቅጣጫ ወዴት ያመራል? ምን ተስፋዎች ምን ስጋቶች ከፊቱ ተደቅነዋል? ሁለት ሺ አስራ አንድ ላይ አንዳንድ ጥቂት ነጥቦች ሊጨምር በበጎ በኩል አክሊሉ ጥሩ አድርጎ አስቀምጦታል፣ ከኔም የበለጠ። ከዛ ምናልባት ያልተነሳው ነገር የሕዝብ ለሕዝቦች መገናኘት በሚለው ምናልባት በኢትዮ ኤርትራ ጦርነት ምክንያት ከኤርትራ ጋር ለአስራ አምስት ወይም ከዛም በላይ ዓመታት ተቋርጦ የነበረው ግንኙነት በጠቅላይ ሚኒስትር አብይ አስታራቂነት መጀመሩ ትልቅ ትልቅ ተስፋን የሰጠ በዓለምም ዘንድ ትልቅ ሰላም በማውረድ ነገር። ትልቅ ሞገስ የሆነን ነው። እሱን ማስታወስ ያስፈልጋል። አክሊሉ ሌላ ያነሳው ነገር በመዋቅር ረገድ ለምሳሌ በሰብአዊ መብት፣ በምርጫ ቦርድ በጣም የታወቁና በመስኩ ጠንከር ያለሙያና ልምድ ያላቸውን ሰዎች መርጦ ማምጣቱ በጣም ደስ የሚል ነው። በተለይ ጠቅላይ አቃቤ ህግ ወይዘሮ ማዕዛ አሸናፊ መምጣታቸው፣ ብርቱካን መምጣቷ፣ እንደዚህ የመሳሰሉትና እንዲሁም በሚኒስተሮች ምክር ቤት ውስጥ ወደ ሀምሳ ፐርሰንት የሚሆን ለሴቶች ድርሻ መሰጠቱ በአዎንታዊነት ሊጠቀስ የሚገባው ነው። የረሳሁት ነገር ከዛ ውጪ ሁለት ሺህ አስራ አንድ ላይ ካጋጠሙን ችግሮች መካከል አንደኛው ጠቅላይ ሚኒስትር አብይ አህመድ በአገር ውስጥ እና በውጭም ሀገራት የሚያደርጓቸው ንግግሮች እጅግ ተስፋ የሚሰጡ የኢትዮጵያውያንን ልብ የሚያሞቁ መሆናቸው ሊጠቀስ ይገባል። ከዛ ውጪ ታዲያ አንዳንድ ችግሮች እንደገጠሟቸውን ማንሳት የሚያስፈልገን ይመስልናል። በአደባባይ ልብ የሚያቆሙ ንግግሮች እየተደረጉ አንዳንዴ በውስጥ ግን የሚደረጉ ንግግሮች ተስፋ የሚያስቆርጡና ይሄ ነገር ወዴት የሚሄድ ነው የሚያሰኙ እንደነበሩ ማስታወስ ያስፈልጋል። ለምሳሌ የአቶ ለማ መገርሳ ንግግር ከዚህ በፊት ከኦሮምኛ ወደ አማርኛ የተረጎምኩት እኔ ነኝ። የአዲስ አበባን ሁኔታ አዲስ አበባን የኦሮሞና የኦሮሚያ እናደርጋለን ለሚል ሀሳብ የአዲስ አበባን ዲሞግራፊ ለመለወጥ የተካሄደበት መንገድ በንግግር ብቻ ሳይሆን በተግባር የአዲስ አበባ ነዋሪ ላልሆኑ ሰዎች መታወቂያ በመስጠት፣ ታከለ ኡማን አለ አግባብ አምጥቶ የአዲስ አበባ ምክትል ከንቲባ ማድረግ፣ እነዚህ ነገሮች የፈጠሏቸው ችግሮችና በኢትዮጵያውያን ልብ ውስጥ ያስከተሏቸው ቅሬታ ሊነገር የሚገባው ነገር ይመስለኛል። እንግዲህ በሁለት ሺ አስራ አንድ የገጠሙን ችግሮች ብዙ ናቸው። ጥሩ አዎንታዊ ነገሮችም እንደዛ ብዙ የመሆናቸውን ያህል ሁለት ሺ አስራ ሁለትን ስናይ ምንድን ነው ያለው ተስፋና ስጋት የሚል ነገር መነሳቱ በጣም ጥሩ ነው። ካሳሁን፣ በሁለት ሺ አስራ ሁለት አዲስ ዓመት በመሆኑ ሁልጊዜም አዲስ ተስፋ ይደረጋል። መስከረም የተስፋ ተምሳሌት ነውና፣ እንደዛም ሆኖ የሀገራችንን የፖለቲካ ሁኔታ ስናይ አሁን ከመቼውም ጊዜ በላይ በጽንፈኛ ብሔርተኞች አማካኝነት ትልቅ ውጥረት የነገሰ ይመስለኛል። ለምሳሌ በህወሀት በኩል ያለውን ነገር ብናይ ህወሀት ኦልሞስት ከማዕከላዊው መንግስት ተነጥሎ መቀሌ የከተመ ነው የሚመስለው። በማዕከላዊ መንግስት ውሳኔዎች ላይ ሁል ጊዜም አዎንታዊ ሳይሆን አሉታዊ ተጽዕኖ ለማሳደር ሲሞክር እናያለን። ከዚያም ውጪ ለህዝብ ግጭት ተባብሷል። ለምሳሌ በአማራና በትግራይ መካከል ሲደረጉ የነበሩ የመግለጫ ልውውጦችን ማስታወስ ያስፈልጋል። መግለጫዎቹ ብቻ ሳይሆኑ መግለጫዎቹ የሚሸከሟቸው ሀሳቦች የቅራኔ፣ የግጭት አዝማሚያ የሚታይባቸው፣ ከዛም ውጪ ቫዮለንስ፣ በመሳሪያ የተደገፈን ግጭት አይነት ስጋት ይታያል። አሁን በቅማንት በኩል ያለውን ነገር እንደዛ ማስታወስ ይቻላል። ከዛ ውጪ ምናልባት ወደ ሁለት ሺ አንድ ካልተመለስኩ መስተቀረ በኦነግ አማካይነት በምዕራብ ወለጋ እንዲሁም በሰሜን ኢትዮጵያ ውስጥ ሲደረግ የነበረውን ነገር እናስታውሳለን። አሁንም እንደዛው አይነት ችግሮች አሉ። የባሰ ስጋት አለ። ለምሳሌ አሁን በቅርብ የሰላምና የፍቅር የህዝቦች ፍቅርና አንድነት የሚጎለበትበት በዓል ላይ ኦሮሚያ ምክትል ፕሬዚደንት አቶ ሽመልስ ያደረጉትን ንግግር የብዙ ኢትዮጵያውያንን ስሜት የነካና የጎዳ ምናልባትም በማህበረሰቦቹ መካከል ቅራኔን የሚያስነሳ ነው የሚል ስጋት አለ። ከዛ ውጪ ይሄ ዓመት ምርጫ የሚካሄድበት በመሆኑ የምርጫ ክርክር፣ የምርጫ ዝግጅት ተደርጎ ነጻና ዲሞክራሲያዊ ምርጫ ይደረጋል የሚል ተስፋ አለ በአንድ በኩል በሌላ በኩል ደግሞ ምርጫውን ስለማካሄድ የሚያስችል ምን ቅድመ ሁኔታ አለ? ምን አይነት ስምምነት አለ? የምርጫ ህግ፣ ከዛም አልፎ ደግሞ የገዢውን ፓርቲ የሚገዳደሩ ለኢትዮጵያ አንድነት የሚበጁ ለኢትዮጵያ ሰላም የሚበጁ ምን አይነት ጠንካራስ ተቃዋሚ ፓርቲዎች አሉ ብለን ብንጠይቅ፣ አሁንም ያንን ያህል ደረት አስነፍቶ አስኮርቶ የሚያናገረን ነገር አለመኖሩ ሌላው ችግር ነው። በእንደዚህ አይነት በተለይም ልዩ ልዩ ፓርቲዎች አንደኛ በኢትዮጵያ ውስጥ እስካሁን እንግዲህ ቁጥሩ ካልተቀነሰ በስተቀረ መቶ ምናምን የሚባሉ ፓርቲዎች ባሉበት የሚካሄድ ምርጫ ውጤቱ ምን ይሆናል የሚለውን ነገር ሲታሰብ እጅግ የሚያሰጋ ነው። ከዛ ውጪ በፓርቲዎች መካከል ያለ ግንኙነትም ያን ያህል ሰላማዊ አይመስልም። ሌላው ቀርቶ በኢህአዴግ ውስጥ እንኳን ያሉ አባል ድርጅቶች መካከል አንዳንድ ቅራኔዎች እየታዩ ነው። ኦሮሞና አማራ ኦሮማራ የሚባል ግንኙነት ተመስርቶ እንደነበረ እናውቃለን። ግን ያ ግንኙነት አሁን ጨርሶ ሻክሮ በሚያሰጋ ሁኔታ ላይ ነው ያለው። ሕወሓት ለብቻው እዛ ማዶን ያለው በኦሮሚያ በኩል ያሉ ፓርቲዎች ለመዋሀድ ወይም ቢያንስ አንድ ላይ አብሮ ለመስራት የመሪዎች የኦሮሞ ልሂቃን ጥላ ወይም ጋቢተ የኦሮሞ ልሂቃን አመራሮች ጥላ ወይም ህብረት አይነት ስምምነት ተፈርሟል። እንደዛም ሆኖ ግን ህብረቱ ምን ያህል ጥብቅ ነው፣ ምን ያህል በኦሮሞ ፓርቲዎች መካከል እንኳ ምን ያህል ስምምነት አለ የሚለውን ነገር ስናነሳ ብዙ የሚያሳስቡ ነገሮች አሉ። የጠቅላይ ሚኒስትር አብይን መንግስት የሚነቅፉ የሚተቹ ብዙ የኦሮሞ ብሄርተኛ ድርጅቶች እና ልሂቃን እንዳሉ እናውቃለን። ስለዚህ እነዚህ ሁሉ ነገሮች ስናስብ ምርጫው በሰላማዊ መንገድ በነፃና ዲሞክራሲያዊ መንገድ ተካሂዶ ኢትዮጵያን ወደ ሰላም እና ሰላማዊ ፖለቲካ ሊያመራ ይችላል የሚለው ተስፋ በጣም የደበዘዘ ነው የሚመስለኝ ካሳሁን። አቶ አክሊሉስ 2012 የኢትዮጵያን ወደፊት ዕጣ ፈንታ ወዴት ሊያመራ ይችላል የሚል ተስፋና ስጋት አለዎት? እንግዲህ ይሄ የሚወሰነው እውነቱን ለመናገር እንዳያያዙ ነው ማለት ነው። እና አንደኛ መንግስት በሚወስዳቸው እርምጃዎች የሚወሰን ይሆናል ሁለተኛ የፖለቲካ ድርጅቶች በሚወስዷቸው እርምጃዎች ሊወሰን ይችላል። ሶስተኛ በኢንዲቪጅዋልና በማህበረሰብ ደረጃ በተለይ ታዋቂ የህብረተሰብ ተጽዕኖ ፈጣሪ ክፍሎች በሚወስዷቸው የተለያዩ እርምጃዎች ሊወሰን ይችላል። ስታ ለማንሳት ያክል ለምሳሌ ሁሉንም መነካካት ቢከብድም አሁን በኢትዮጵያ ውስጥ ያለ ሁኔታ ለሀያ ሰባት ለሀያ ስምንት ዓመት የመከፋፈል ወደ ውስጥ የማየት እኔ እኔ እኔ እንድንልና ሁሉም የጋራ ሴቶቻችን እንዲ ዳከሙ የተደረገበት ሁኔታ የሀገሪቱ ጠላት አድርጎ የተወሰኑ የህብረተሰብ ክፍሎችን ለሌላው ጠላት አድርጎ የማሳየት ትርክ የተካሄደበት ጊዜ ስለሆነ በሀገራችን ውስጥ እውነቱን ለመናገር መራራቅ የበዛበት፣ አለመተማማን የጠነከረበት ጊዜ ሆኗል እና ይሄ በመሆኑ ብዙዎች ክፍሎች ደግሞ እያንዳንዱ ከሚመስለው ከሚቀርበው የእሱን ሀሳብ ከሚደግፈው ጋር ብቻ ሆኗል ግንኙነቱን መነጋገሩን ምን ማለት ነው እንጂ በሀሳብ ከሚለየው ራቅ ካለው እሱም ከማይመስለው ጋር እንትን የማለቱ ነገር በጣም ሬር ኬዝ የሆነ በጣም እየጠፋ የሄደበት ሁኔታ ነው። ይህ በመሆኑ አገራችን ውስጥ መካረር እና አስቸጋሪ ሁኔታዎች እየበዙ ምናልባትም ይህ ሁኔታ ለጽንፈኞች ደግሞ እድል እየከፈተ ያለው ቅራሜ እጅግ እየተወሳሰበ ያለበት ሁኔታ ነው። ይህ ከፍተኛ አደጋ ነው ብዬ አስባለሁ። ይህን ለመቅረት መንግስትም፣ በግለሰብም፣ በቡድኖችም፣ በፖለቲካ ድርጅቶችም ደረጃ እርምጃ መወሰድ አለበት። ድርጅቶችን ለማቀራረብ ያሉትን ፅንት የሚሄዱ ነገሮችን ወደ መሀል ለመሰብሰብ ፖለቲካ ድርጅቶች ከራሳቸው አልፎ ከነሱ ከሚመስላቸው ጋር ብቻ ከመጫወት አልፎ ከማይመስሏቸው ጋር ልዩነት ካላቸው ጋር ለመቀራረብ እና የሀገራችን እና የሕዝባችን ደህንነት የወደፊት እጣ ፈንታን በጥሩ ሁኔታ ላይ እንዲመቻች ለማድረግ መነጋገር፣ መቀራረብ በአንድ ላይ ውሳኔ መወሰድና ወደኋላ ወደ መሀል ሊመጡ የሚችሉበትን ጽንት የሄዱ አስተሳሰቦችን ሊያስወግዱ የሚችሉበት ሁኔታ መፍጠር አለባቸው ብዬ አስባለሁ። ስለዚህ የሀገራችን አንዱ መሰረታዊ ችግር የተካረረ ነገሮች መኖር እንደዚህ በኩል ሊታይ ይችላል። ሁለተኛ እኔ በመንግስት በኩል ከፍተኛ የሆነ የህግ የበላይነትና አለመረጋጋት ኢትዮጵያ ውስጥ ስለሰፈነ እጅግ ከፍተኛ አንዛይቲ ውጥረትና የሀሳብ አለመረጋጋት ስላለ በአንድ በኩል የጽንፈኞች ግፊት አለ። የሀገሪቱን ሁኔታ ወደ ጽንፍ ለመውሰድ እና የተወሰነ አጀንዳ ለመጫን ይህ ሁኔታ መንግስት ሁኔታውን ተቆጣጥሮ ሊያስተካክለው ካልቻለ፣ ሁሉን አቀፍ ስራዎች ካልተቻሉ በጣም አደጋው ከፍተኛ ሊሆንና ወደ ከፍተኛ ግጭት ሊወስደን ይችላል። ግን መንግስት ደግሞ እነዚህን የተለያዩ የህብረተሰብ ክፍሎች ወደ አንድ ሰብስቦ የጋራ እቅድ አውጥቶ ወደፊት ሊሄድ የሚችልበትን ሁሉም የሚያግባቡ የጋራ ፕላኖች ሊያወጣ የሚችልበትን ሁኔታ የሚያስተካክል ከሆነ የተሻለ ነገር ሊመጣ ይችላል ብዬ አስባለሁ። ምርጫን በተመለከተ አሁንም አስቸጋሪ ነገሮች አሉ። በሀገራችን ውስጥ የመረጋጋት ሁኔታ የለም። ምርጫ ህጉ ራሱ ሙሉ ለሙሉ ኮንቴስትድ ነው። በአሁኑ ሰዓት ተቀባይነት ከሰባ ፐርሰንት በላይ የሆኑ የኢትዮጵያ ፖለቲካ ድርጅቶች አልተቀበሉትም። ያ ባለበት ሁኔታ ምርጫ አካሄዳለሁ ማለት ምናልባት ከፍተኛ ስህተት መፈጸም ሆኖ ሊቀጥል ይችላል የሚል ፍራቻ አለ። ያ ከሆነ ደግሞ መንግስትም ሆነ ማንኛውም ሊመጣ የሚችለው መንግስት የህዝብን አመኔታ ላያገኝ ይችላል። ልክ እንዳለፉት መንግስታት ሁሉ እንደገና መልሰን ወደ አላስፈላጊ አዙሪት ውስጥ ልንገባ የምንችልበት ሁኔታ ሊፈጠር ይችላል ብዬ እሰጋለሁ። ስለዚህ እነዚህ እውነታዎች ፊትለፊታችን የሚገኙ ናቸው። ህወሀትና በውስጥ በኢህአደግ ውስጥ ያሉ የተለያዩ ክፍሎች የሚያደርጉት ኢትዮጵያ ውስጥ እንደገና በሀገራችን መልሶ መልሶ አንሰራርተው የህዝቡን ትግል መልሰው ለመቀልበት የሚያደርጓቸው ነገሮች እጅግ የሚያስፈሩ ነገሮች ናቸው። በሌላ በኩል እኔ እንደ አንድ ተስፋ የሚታየኝ ኢህአደግ ራሱ ራሴን አክስኜ በተለያዩ ትንንሽ ድርጅቶች ውስጥ የነበርኩት ኤትኒክ ፖለቲክስ ወደ አንድ ሀገራዊ ድርጅት ውስጥ እንሸጋገራለን ማለቱ አንድ ፖዘቲቭ እርምጃ መስሎ ይታየኛል። ምናልባትም ኢትዮጵያን እያነሳት ያለው በከፍተኛ ደረጃ የከታፈላት ያለው የኤትኒክ ፖለቲክስን ለማርገም አንድ እርምጃ ወደፊት ሊሆን ይችላል ብዬ አስባለሁ። ሌላው መዋቅራዊ ችግር ነው፣ ኢትዮጵያ ውስጥ ያለው ህገ መንግስታዊ ችግር ነው። እነዚህ ሁለት ሺህ አስራ ሁለት ሊፈቱ የሚችሉበት መሰረት መጣል አለበት፣ ሚኒንግፉል የሆነ መሰረት መጣል አለበት ብዬ ያስባለሁ። የብዙ ችግሮቻችን መሰረት የሆኑት እነዚህ መዋቅራዊ ችግሮች እስካሁን ሙሉ ለሙሉ ለማሻሻል የሚወሰዱ ይህን ያህል የአርኪ የሆኑ እርምጃዎች የሉም። እነሱ እስካልተወሰዱ ድረስ በኢትዮጵያ ውስጥ ያለው ችግር በሰፊው ሊቀጥል ይችላል። ዲስክሪሚኔሽን እንዳለ ሊቀጥል ይችላል። ወደ ውስጥ ማየት እና እኔ እኔ የሚለው አካሄድ ይበልጥ ሊጠናከር እና ኢትዮጵያን እንደገና ወደ አደጋ ሊጥላት ይችላል ብዬ አስባለሁ። በዚህ በኩል መንግስት እርምጃ በመውሰድ ሁኔታውን ሊለውጥ ይገባል የሚል ሀሳብ አለኝ። ዶክተር አብርሃ ውይይታችን ላይ በርካታ ችግሮች ተነስተዋል። በተለይ ስጋት ደቅ ነው ያሉ የምርጫው ስኬታማ መሆንና ለመሆን የህግ በላይነት መራገጥ እና ለመራገጥ የጎሳ ፖለቲካ ስር መስደድ የመሳሰሉት ነገሮች ተነስተዋል። በነዛ ላይ በታካይነት በኢትዮጵያ ፖለቲካ ውይይት ላይ ሁልጊዜ የማይነሳው የስራ አጥነት ጉዳይ የምጣኔ ሀብት እና የአገሪቷን ሀብት በኩል ፍትሀዊ በሆነ መንገድ የማከፋፈል ሁኔታዎች አይነሱም። እነዚህን ሁሉ ታክሎ በመንግስት በኩል ሁለት ሺ አስራ ሁለት የዲሞክራሲ መሰረት መጣያ ዘመን እንዲሆን ለማድረግ ምን መደረግ አለበት? በተቃዋሚ ድርጅቶችስ ሚና ምን ሊሆን ይገባል? ህዝብ በኩል ምን አይነት አስተዋጽኦዎች ሊደረጉ ይገባል? ከዛስ በውጭም ያለው የዲያስፖራው ማህበረሰብ ምን አይነት ልዩ ሚና ሊኖረው ይገባል፣ ይላሉ አገሪቷን ወደፊት ለማራመድ አመሰግናለሁ። ካሳሁን ደም እንዳልኩት ሁላችንም እስካሁን እንደምናነሳው የኢትዮጵያ መጻኢ እድል የኢትዮጵያ ዘላቂ ህልውና በአሁኑ ጊዜ ትልቅ ፈተና የተጋረጠበት መሆኑ ለማናችንም እሙን ነው። ሌላው ቀርቶ አንድ ጊዜ ኃይሌ ገብረ ስላሴ አፍሪካ ውስጥ ዲሞክራሲ ቅንጦት ነው ብሎ አለ ተብሎ ትልቅ ወቀት አደርሶበት ነበር። እኔ ኃይሌ ገብረ ስላሴ ያንን ያለው በአገራችን ዲሞክራሲ የሚባለውን ትልቅ እስቴት መጨበጥ እንደው እዛ እንኳ ባንደም እዛ ሳንደርስ እንኳ ቢያንስ መልካም አስተዳደር በኖረን መልካም አስተዳደር እንኳ ሊኖረን በቻለ በሚል ቁጭት እንደተናገረው ይሰማኛል። አሁንም እንዳልነው ሁላችንም ኢትዮጵያ ዲሞክራሲያዊት አገር እንድትሆን የሰላም የብልጽግና አገር እንድትሆን እንመኛለን። አሁን ያለው ሁኔታ ግን እጅግ የሚያሳስብ ነው። እንኳንስ ለዲሞክራሲና ለብልጽግና የሕልውና ጥያቄ የተጋረጠባት ነው የሚመስለኝ፣ ሀገራችን ኢትዮጵያ። ይህንን የሕልውና ጥያቄ የጋረጠባት በብዙ መልኩ ብናይ ሄዶ ሄዶ ወደ አንድ ነገር የሚያነጣጥር ይመስለኛል በእኔ በኩል ያውም ለሀያ ሰባት ዓመት ያካሄድ ነው የኤትኒክ ፖለቲክስ የብሔር ፖለቲካ ተራግቦ ተራግቦ ተራግቦ ትልቅ ጡዘት ላይ በመድረሱ ይመስለኛል የሀገሪቱን መጻኢ እድልና ህልውና ጥያቄ ውስጥ ሊከት የቻለው። ይሄንን ነገር ዋናው አሁን ቤዚካሊ በመጀመሪያ ደረጃ ይሄንን የተጋረጠብንን የህልውና ፈተና ማስወገድ መቻል ነው። ይሄን ለማድረግ ብዙ ነገሮች ይጠይቃሉ። ካሳሁን፣ በጣም ብዙ ነገሮች ያስፈልጋሉ። አንደኛው የዚህ ሁሉ ችግሮች መነሻ የብሔር ፖለቲካ ነው። ካል የብሔር ፖለቲካው መሰረቱ ህገ መንግስት ተብዬ የተባለው ነገር ነው። ህዝብ ያልተስማማበት ያላጸደቀው ህገ መንግስት አለ። ህገ መንግስቱ ምንም አይነት ለውጥ እንዳይደረግ አንቆ የያዘ ነው። ስለዚህ ይሄን ነገር መለወጥ የሚቻልበትን መንገድ ማመቻቸት ያስፈልጋል። ከዛ ውጪ አሁን በብሔር ድርጅቶች በብሔር ድርጅቶች እንዲሁም ሌላው ቀርቶ በኢህአዴግ ድርጅቶች፣ በገዥው ፓርቲ ድርጅቶች መካከል፣ በአራቱ መካከል እንኳን ያለው ቅራኔ እጅግ የሚያሳስብ ነገር ነው። ስለዚህ ያንን ከመፍታት ይጀምራል። ማዋሃድ የሚባለው ነገር አሁን ሕወሓት በውህደቱ ውስጥ ጨርሶ እንደማይሳተፍ እየተነገረን ያለው በዛ ረገድ ምንድን ነው የሚደረገው? ፓርቲዎች ለመዋሀድ ያቀዱትን እቅድ አንደኛው ፓርቲ ማለትም ህወሀት አላጸድቅም ቢል ምንድን ነው የሚደረገው? ሁሉም ቬቶ ፓወር ያላቸው ነው የሚመስለው። ስለዚህ ከህገ መንግስቱ ጀምሮ ይሄን በፓርቲዎች በብሔሮች መካከል ያለውን ውጥረት ለመፍታት መቻል፣ ለመፍታት ጥረት ማድረግ ዋነኛ የስጋታችንን ምንጭ ከማስወገድ መጀመር የሚያስፈልግ ይመስለኛል። በደቡብ ህዝቦች በኩል ለምሳሌ የደቡብ ህዝቦች የሲዳማ የወላይታና ሌሎችም በዞንነት ያሉ ማህበረሰባት የክልልነት ጥያቄ ጠይቀዋል። እሱ ራሱ ጥያቄው በእጀቶ በኩል እና በሌሎች የኦሮሞ ጽንፈኛ ብሔረሰበኞች ግፊት አማካይነት ራሱ ትልቅ ስጋት ፈጥሮ ነበር። ከዛም ውጪ ቫዮለንስ ፈጥሮ የብዙ ህይወት እና ንብረት መጥፋት ምክንያት ሆኖ ነበር እና አሁንም በዛም ረገድ ሌላ ችግር አለ። ከዛ ውጪ አሁን ለምሳሌ ጎንደር አካባቢ ይሄ የቅማንት ችግር አለ። ህወሓትና አዴፓ መካከል የተወጠረ ነገር አለ። እነዚህን በመጀመሪያ በአገሪቱ ውስጥ ያሉ ፖለቲካ ኃይላት፣ ፖለቲካ ድርጅቶች፣ ከዛም አልፎ በፖለቲካ ልሂቃኑ አማካይነት የተፈጠረውን ውጥረት ለማርገብ ጥረት ማድረግ የሚያስፈልግ ይመስለኛል። ለዛ ለምሳሌ ከበፊት ጀምሮ ሲቀርብ የነበረው ሀሳብ ምንድን ነው? በሀገሪቱ ውስጥ ብሔራዊ፣ ሁሉን አቀፍ የሆነ ሁሉን ድርጅቶች እና ተቋማት የሲቪክ ተቋማትን ጨምሮ ሁሉን አቀፍ የሆነ ብሔራዊ የእርቅና የሽግግር ጉባኤ ማካሄድ የሚያስፈልግ ይመስለኛል። በተለይ አሁን እንደዚህ ውጥረት በነገሰበት ጊዜ ወደ እርቅ የሚያመጣ ነገር ወደ እርቅ የሚያመጣ ጉባኤ መደረግ የሚያስፈልገው ይመስለኛል። ከዛ አልፎ እስከ ዛሬ የጠቅላይ ሚኒስትር አብይ መንግስት የሽግግር መንግስት አያስፈልግም እኔ አሸጋግራችኋለሁ ያሉት ነገር በአንድ ዓመት ጊዜ ውስጥ ስናየው የሚሆንላቸው የሚሳካላቸው አይመስልም። የራሳቸው ኮንስቲትዌንሲ እንኳን ምን ያህል ትችት ምን ያህል ወቀሳ እየሰነዘረባቸው እንዳሉ የምናየው ነው። ስለዚህ በዛም በኩል በማሸጋገሩ ረገድ አሁን ያለው ገዢ ፓርቲ ወደ ሽግግር የማድረስ ችሎታና ብቃቱ እጅግ ጥያቄ ውስጥ የገባ ነው። ስለዚህ ብሔራዊ የእርቅና የሽግግር ጉባኤ ማካሄድና ይህንን የተወጠረውን አየር ለማርገብ ጥረት መደረግ አለበት። ከዛ ውጪ የሚያሸጋግር ነገርም ሊኖር ይገባል። ባይኔ፣ የምርጫው ነገር እጅግ አጠያቂ ነው። እጅግ አጠያቂ፣ አወዛጋቢ፣ አከራካሪ ነገር ነው። አሁን ይሄ ሁኔታ ባለበት ኢትዮጵያ፣ በሀገሪቱ ውስጥ ያለው ውጥረት በነገሰበት ምርጫ ቢካሄድ ወደ በጎ ነገር ሊያመራ የሚችል አይመስለኝም። ወደ ባሰ ነገር ሊያመራ ይችላል። የምርጫው ውጤት በጸጋ ለመቀበል ዝግጁ ያልሆኑ ድርጅቶች የሚሳተፉበት ምርጫ አዎንታዊ ውጤት ሊያስገኝ አይችልም። ስለዚህ ቁጭ ብለን ይሄ ያለው የአብይ መንግስት አስቦ ለማሸጋገር ያደረገው ሙከራ ዘላቂና ውጤታማ መሆኑን አምኖ የሽግግር የእርቅ ጉባኤና የሽግግር መንግስት ወደ መመስረት ቢኬድ የተሻለ ይመስለኛል። ከዛ ውጪ አሁን የጦርነት ሁሉም በየአቅጣጫው ጦር በመስበቅ ላይ አለ ነው የሚመስለው። ከዛ ውጭ የሚደረጉ ንግግሮች እያንዳንዱ የብሔር ልሂቅ ወይም መሪ የሚባለው የሚያደርገው ንግግር ሌሎች ልሂቃኖች የሚያራግቡት ነገር ሁሉ የአገሪቱን ቀጣይ ዕጣ አደጋ ውስጥ የከተተ ስለሆነ ከሁሉም በፊት ይሄ ነገር ሊቀረፍ፣ ይሄ ነገር ሊገታ፣ ሊረግብ የሚችልበትን መንገድ ማመቻቸት ያስፈልግ ይመስለኛል። የብሔር ፖለቲካውን ትንሽ ረገብ ለማድረግም ፍቃደኝነት በሁሉም በኩል እንዲኖር ብሔራዊ የእርቅና የሽግግር ጉባኤ መሰረታዊ ነገር፣ ከምርጫም በፊት እርምጃ ሊወሰድበት የሚገባ ጉዳይ ይመስለኛል። ካሳሁን፣ አቶ አክሊሉስ፣ በእርሶ በኩል ቀደም ሲሉ በእርሶም ሆነ በዶክተር አብርሃ የተነሱ ችግሮች አገሪቷ ውስጥ ተከስተዋል ወይም ከፊቷ ተደቅኗል ለተባሉት አማራጭ የሚሏቸው መፍትሄዎች ምን ይሆናሉ? መደመቅ ለመጀመር በውስጣችን ባሉት የተለያዩ ችግሮች ምክንያት ኢትዮጵያ ከውጭም አደጋ እየተጋረጠባት እንደሆነ ማስታወስ ያስፈልጋል። እና ሌላው ጋር በኢጅፕት በኩል ሰሞኑን እየተነሳ ያለውን ግፊት ሁላችንም ማሰብ ያስፈልገናል። የእነሱ እጅ በጣም ረዥም ነው። ስለዚህ የኢትዮጵያን ደህንነት ሁሉም ተቃዋሚውም የሀገር መሪዎቹም ከፍተኛ ጥንቃቄ ሊያዩትና ሊገነዘቡት ይገባል ብዬ ነው የማስበው። ኢትዮጵያውያን አይናችንን ከዚህ ነገር ላይ ማንሳት የለብንም። ሁልጊዜ ኢትዮጵያ ውስጧ ሲዳከም የውጭ ጠላት ሊያጠቃት እንደሚሞክር ማወቅ አለብን። ያለንበት ሁኔታ ከዛ የራቅ አይደለም። ስለዚህ አንድ ውስጥ ነው። ሌላው በዚህ በሰብአዊ መብት ረገጣ በኩል አንዳንድ ያነሳኋቸው ነገሮች አሉ። መልሶ ያ ረገጣ መልሶ እንዳንሰራራ መንግስት ራሱ ኢንክሪሜንታል ሳይሆን ትራንስፎርማቲቭ የሆነ ትንሽ ትንሽ ነገር ሳይሆን መሰረታዊ የሆነ ለውጥ ለማካሄድ መጣር አለበት። ውሳኔዎች መወሰን አለበት። በዚህ በነባር መዋቅርና አሰራር አዲስ ስርአትን ማዋለድ ስለማይቻል ትራንስፎርማቲቭ የሆኑ እርምጃዎችን በመውሰድ ስርአታዊ ለውጥ በኢትዮጵያ ውስጥ እውን እንዲሆንና ለውጡ በቀጣይነት እንዲሄድ ማድረግ አስፈላጊ ነው። አሁን የታዩ ያሉ አንዳንድ የሰብአዊ መብት እንደገና ወደኋላ የመመለሱ ሁኔታዎች በአስቸኳይ እርምት ተደርጎባቸው ወደፊት መሄድ አለብን ብዬ አስባለሁ። ሁለተኛ የሀገራችን ችግር እጅግ ብዙ ነው፣ የተወሳሰበ ነው፣ ዘርፈ ብዙ ነው፣ ጊዜ ከጊዜም ጋር ተያይዞ የመጣ ነው እና መፍትሄው ደግሞ እንደዚሁ ብዙዎችን ማሳተፍ ይኖርበታል። ምንም እንኳን ጠቅላይ ሚኒስቴሩ በጎ ፈቃድ ቢኖራቸውም ከፍተኛ ጥሩ ስሜት ያሳዩ ቢሆንም ብቻቸውን ማሻገር በጣም ከባድ እንደሆነ ያለፈው አንድ ዓመት ያሳየን ይመስለኛል። ስለዚህ ሁሉን አቀፍ የሆነ መንገድ መፈለግ ያሻል። ሁሉን አሳሳፊ የሆነ ሮድማፕ በሀገራችን ውስጥ እንዲመጣ ማድረግ ያሻል። ይህ ጠቅላይ ሚኒስትሩንም የሚያግዝ እንጂ የሚያደናቅፍ አይደለም። ሁሉም የሥርዓቱና የአካሄዱ የለውጡ ባለቤት ከመጀመሪያም ነው እና አሁን ያ ነገር የተረጋገጠበት ሁኔታ ሆኖ አስተማማኝ ሂደት እንዲኖር ስለሚረዳ በዛ በኩል ሰፋ ያለ ግንዛቤና ምናልባት እርምጃዎች በአስቸኳይ መውሰድ ያስፈልጋል ብዬ አስባለሁ። ይሄ ቦታ እየተነሳ ያለውን ግጭት ለማስቆም የህገ በላይነትን ማስፈን ያሻል ብዬ ነው የማስበው። ቅድም ዶክተርም እንዳነሳው መንግስት በዚህ በኩል ትልቅ ኃላፊነት አለው። የመንግስት የተለያዩ መዋቅሮችን ይዞ ስለሚንቀሳቀስ የማያመናታ እርምጃዎችን በመውሰድ ህጋዊ የሆኑ ሰላምና መረጋጋት ሀገራት ውስጥ እንዲመጣ ማድረግ አለብን። ከዚህ በተጨማሪ የተለያዩ የፖለቲካ ድርጅቶችን በተለያየ የህብረተሰብ ክፍል ውስጥ ኢንፍሉዌንስ ስላላቸው ገንቢ ሚና ሊጫወት የሚችሉበት ሁኔታ መመቻቸት አለበት ብዬ ነው ማስበው። እያንዳንዱ ፖለቲካ ድርጅት በዚህ በኩል ሊያደረግ የሚችለውን የህብረተሰብ መሪዎችም ሊያደረግ የሚችሉትን ነገሮች መፈለግና ተግባራዊ ማድረግ እጅግ አስፈላጊ ነው ብዬ ነው ማስበው። ከፍተኛው ችግር የፖለቲካ ድርጅቶች እርስ በርስ አለ መነጋገር የፖለቲካ ድርጅቶች ተቀራርበው የጋራ መፍትሄ ለጋራ ችግሮቻችን አለመሻት ነው እና ይህንን ሊያስወግዱ የሚችሉበት መድረክ መፍጠር አለባቸው። ግንኙነት መፍጠር አለባቸው። ትረስት ቢውልድ ማድረግ መጀመር አለባቸው። ዞሮ ዞሮ ወደ ብሔራዊ መግባባት ሊያስኬዳቸው የሚችል አስቸኳይ እርምጃዎችን በዚህ በቀጣዩ አዲስ ዓመት ውስጥ ሊያመጡ ተግባራዊ ሊያደርጉ ይገባል ብዬ ነው። ምርጫና ምርጫን በተመለከተ መጀመሪያ አንደኛ የመረጋጋት፣ ሁለተኛ የምርጫ ምህዳሩን በትክክል ለሁሉም ሰፊ የማድረግ እና እኩል የማድረግ ነገሮች ሳይሳኩ ወደፊት መሄድ እንቅፋት ስለሚሆን ይሄንን በአስቸኳይ መፍትሄ ለማግኘት ምርጫ ቦርድ እና ተቃዋሚ ድርጅቶች በአስቸኳይ ወደ ውይይት ጠረጴዛ ሄደው ውይይት ሊያደርጉ እና በአንዶች ችግሮች ላይ መጋራ መፍትሄ ሊፈልጉ ይገባል ብዬ ነው ማስበው። በአሁኑ ሰዓት በአንድ በኩል ተቃዋሚዎች ወደ ሰባ ስልሳ የሚሆኑ ተቃውሟቸውን እያሰሙ ነው። በሌላ በኩል መንግስትና ምርጫ ቦርድ ያለውን ሂደት እያስሄደ ነው። ይሄ ጠቃሚ አይደለም። መፍትሄ መገኘት የሚገባው ከጠረጴዛ ዙሪያ ነው እና መንግስት ተቃዋሚዎቹን ሊያነጋግር ይገባል። ምርጫ ቦርድ ተቃዋሚዎቹን ሊያነጋግር ይገባል። ያን በማድረግ የጋራ መፍትሄ ሊፈቀር የሚችልበት ሁኔታ መታየት አለበት። ላሉት ግጭቶች በኢህአዴግ ውስጥ ያሉ ራሳቸው ድርጅቶች፣ በተለይም ህወሐት በብዙ ቦታ እየገባ እየተነኮሰ ነው የሚል ብዙ ኢንፎርሜሽኖች እየወጡ ነው እና ይህ ነገር በአስቸኳይ መጣራት ያም ከሆነ ደግሞ ይህ ድርጅት ከዚህ ተንኳሽነቱ ሊቆም የሚችልበትን አስቸኳይ እርምጃ መወሰድ አለበት ብዬ አስባለሁ እና በመጨረሻ በኢትዮጵያ ውስጥ ያለው ችግር መሰረታዊ ችግሮች፣ ኢንስቲቱሽናል ችግሮች ናቸው። የህገ መንግስትና የማዋቀር ችግሮች ናቸው እና እነዚህ ሊፈቱ የሚችሉበትን የጋራ መድረክ በተቃዋሚውም፣ በመንግስትም፣ በሁሉም ያገባኛል በሚችሉ የህብረተሰብ ክፍሎች ውስጥ ሊሰራ የሚችል የጋራ መድረክ በመፈለግ እነዚህ ሁኔታዎች ሊሻሻል የሚችሉበት አስቸኳይ የጋራ ፕላን ሊወጣ ይገባል ብዬ አስባለሁ። ይሄ ነው ያሉት ግጭቶች እጅግ የሚያስፈሩ ቢሆኑም የኢትዮጵያ ሕዝብ ግን ታላቅ ውዝደም ያለው ነው። ትልቅ ችግሮችን በመነጋገር በመወያየት እና በመሳሰሉት ሁኔታዎች እየፈታ ከጊዜ ወደ ጊዜ ራሱን እያጠናከረ የወጣ ሕዝብ ነው እና ያንን እንደገና እንደሚያስመሰክር አባቶች የሃይማኖት መሪዎች የህብረተሰብ መሪዎች ደግሞ እነዚህ በሀገራችን የጠፋውንና አስጨናቂ የሆነውን ሰላም ለማምጣት ከፍተኛ ሚና እንደሚጫወቱ ተስፋ አደርጋለሁ። ጨርሻል። ዶክተር አብርሃም አለሙና አቶ አክሊሉ ወንድ አፈረው ስለ ቃለ ምልልሱ እናመሰግናለን። እኔና ብር ስል እናመሰግናለን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።